የዜና መጽሔት ከዓለም ዜና እንደተከታተልነው ሱዳን የኢትዮጵያ መንግስት ወታደሮቿን እንደገደሉ ገልጻለች ተብሎ መነገሩን የኢትዮጵያ መንግስት ውድቅ አድርጓል። የኢትዮጵያ መንግስት ኮሚኒኬሽን እንዳሳወቀው ኢትዮጵያ ከሱዳን ጋር የገባችበትን የድንበር ውዝግብ አሁንም በሰላማዊ መንገድ ለመፍታት አማራጮችን መመልከት በመመልከት ላይ ነች። በመሆኑም ኢትዮጵያ በሱዳን ላይ የከፈተችው ተኩስ አለመኖሩን የገለጸው የኢትዮጵያ መንግስት በሱዳን በኩል የሚመጡበትን ሰርጎ ገብ ያላቸውን አካላት ለመመከት ግን እርምጃ መውሰዱን አሳውቋል። በጉዳዩ ላይ አስተያየት የሰጡ አንድ የፖለቲካ ተንታኝ በበኩላቸው በቀውስ በተጠመደው በኢትዮጵያ መንግስት ላይ ጫና የማብዛት ሙከራ ሊሆን ይችላል ብለዋል። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ ዘገባ አለው። ሰሞኑን ኢትዮጵያና ሱዳን በሚወዛገቡበት የአልፋሽቃ ድንበር አካባቢ አገርሽቷል በተባለው ጦርነት ኢትዮጵያ በርካታ ወታደሮችን ገድላብኛለች ስትል ሱዳን ወቀሰች። ሮይተርስ የዜና ወኪል ከሱዳን የመከላከያ ምንጮች አገኘሁ ባለው መረጃ በትንሽ ቁጥር ስድስት የሱዳን መከላከያ ሰራዊት መገደላቸውን ዘግቧል። መረጃውን ስህተት የተሞላ በሚል አጣጥሎ አቋሙን የገለጸው የኢትዮጵያ መንግስት ግን ለጎረቤት ሀገራት ግንኙነትና ትስስር ትልቅ ቦታ እንዳለው ገልጸው የህልውና ዘመቻ ያለውን የሰሜን ኢትዮጵያው ጦርነት ማካሄድ ሄድ ከጀመረ ወዲህ ግን ሰርጎ ገብ የሽብር ቡድን ኃይሎች ያሏቸው ጥቃት ለማድረግ ሲሞክሩ እንቅስቃሴውን ለመግታት እርምጃዎች መወሰዳቸውን የገለጸው በቅርቡም በዚሁ መስመር ሰርገው ለመግባት ጥፋት ለመፈጸም በሞከሩት ላይ የተወሰደውን እርምጃ በተሳሳተ መንገድ የዘገቡ መገናኛ ብዙሀን መኖራቸውን የመንግስት ኮሚኒኬሽን አገልግሎት አሳውቋል። ሚኒስትር ዴታ ሰላማዊት ካሳ ዛሬ ለመገናኛ ብዙሃን በሰጡት መግለጫ እንዳሉት የኢትዮጵያ መንግስት የሱዳን ወታደሮች ላይ ጥቃት ፈጽሟል መባሉም ፍጹም ሀሰት ነው። ከሰሞኑ በተለይ ሱዳን በኩል ሰርገው የገቡ የዚሁ የጥፋት ኃይሉ ቡድኖች በህብረተሰቡ ላይ ጉዳት ለማድረስ ሲሞክሩ መንግስት በነዚህ አካላት ላይ እርምጃ መውሰዱም ይታወቃል። ይህንን ግን በተለያየ መልኩ አንዳንድ መገናኛ ብዙሀን በተሳሳተ መንገድ ሲዘግቡትም ተመልክተናል። ሁኔታው ግን አሁን ሀገራችን በተለይ ካለችበት የህልውና ዘመቻ ጋር ግንኙነት ያለውና ከዛ ውጭ ምንም አይነት ገጽታ የሌለው መሆኑን ለማንሳት ያስፈልጋል። በተለይ የሱዳን ወታደሮች ላይ ጥቃት ተፈጽሟል በሚል አንዳንድ መገናኛ ብዙሀን የዘገቡበት አግባብም ፍጹም ስህተት መሆኑን ለማንሳት እንወዳለን። ኢትዮጵያ ከጎረቤት ሀገራት ጋር ላላት ግንኙነትና ትስስር ትልቅ ቦታ እንደምትሰጥ በተደጋጋሚ በተግባር አስመስክራለች ያሉት ሚኒስትር ዴታዋ አሁን ድረስ በሱዳን ተወሮ የሚገኘው የኢትዮጵያ መሬት የሁለቱ ሀገራትና የህዝቦቻቸው ትስስር ጠቀሜታን ግንዛቤ ውስጥ በማስገባት ሰላማዊ መፍትሄ እየተፈለገለት ነውም ተብሏል። አሁንም በሱዳን በኩል ተወሮ የሚገኘው የኢትዮጵያ ግዛትን በተመለከተ መንግስት የሀገራቱን በዘመናት የዘለቀ አብሮነትና ትስስራቸውን ከግምት ውስጥ ባስገባ መልኩ መፍትሄ ለማፈላለግ እየሞከረ እንደሆነ ይታወቃል። በታሪክ፣ በባህል በብዙ መንገዶች እነዚህ ሁለት ሀገራት ጠንካራ የሆነ ትስስር አላቸው። ከኢትዮጵያ ጋር ያለው የሱዳን መንግስትና ህዝብም እንግዲህ አብሮነቱን ከግምት ውስጥ በማስገባት ኢትዮጵያን ለማፍረስ በተለይ ቆርጦ የተነሳውን የሽብር ቡድኑ መደበቂያ እንዳይሆን ለማድረግ የሀገራቱን ጠንካራ ግንኙነት ለመበረዝ ታለመው እየተነዙ የሚገኙ መሆናቸውን ከግምት ውስጥ በማስገባት መንግስት በሁለቱ ሀገራት ግንኙነት ላይ ጫና እንደማያሳድር ያለውን እምነት በዚሁ አጋጣሚ ለመግለጽ ወዳለሁኝ። አሁን ላይ ኢትዮጵያ የሰሜኑ ጦርነት በፈጠረው ውስብስብ ሁኔታ ውስጥ ባለችበት ወቅት በኢትዮ ሱዳን ድንበር አካባቢ የሚቀሰቀሰው ግጭት ሊፈጥር የሚችለው ጫናና እንድምታው ምን ይሆን ስንል የጠየቅናቸው የኢትዮጵያን ወቅታዊ ፖለቲካ በቅርበት የሚከታተሉት የኮተቤ ሜትሮፖሊታን ዩኒቨርሲቲ የታሪክና ዓለም አቀፍ ህግ ተመራማሪ ዶክተር አልማው ክፍሌ ኢትዮጵያ እና ሱዳን መካከል የሴራ ግንኙነት ከተመሰረተ ቆይቷል። ይህንን ከኋላ ሴራውን የሚመራው ግብጽ ነው። ሱዳን ከኢትዮጵያ ጋር ያላት አጀንዳ በፖለቲካ ሲገመገም ሰላማዊ ነው። አሁን ህወሀቱ የመጨረሻው እርምጃ የኢትዮጵያ መንግስት ሀሳቡ እንዲበተን ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ የተደረገ ነው እንጂ በቀጥታ ያሁን የሚባለው ነገር ላይሆን ይችላል። ሁለተኛ ደግሞ እርምጃ ሊወሰድ ይችላል፣ በኢትዮጵያ መንግስት በኩል በዛ በኩል የሚንቀሳቀሱ ኃይሎች የኢትዮጵያ መንግስት እርምጃ አይወስድም ማለት አይቻልም። እየተደረገ ያለው ዓለም አቀፍ ኮሚኒቲው በሱዳን በኩል የሚቻለውን ነገር ጫና ተደርጎ የኢትዮጵያ መንግስት በዚህ በኩል የሚወስድ የሆነ እርምጃ ወደዛ እንዲዞር ትኩረት ማስቀየር፣ በሌላ በኩል በቂ የፖለቲካ ልዩነት ከኢትዮጵያ ጋር የሌላት ሱዳን ውስጣዊ አንድነትና መረጋጋትን ለማምጣትም የኢትዮጵያ የድንበር ውዝግብን ለመጠቀም ልትንቀሳቀስ ትችላለች ይላሉ የፖለቲካ አዋቂው በትክክል ሱዳን ያለመረጋጋቱ ገምቱ መንግስትን ሊያጠፋ በሚችል ደረጃ ያለ ትኩረት መቀየሪያ ነው። ይሄ አቴንሽን ዳይቨርሽን የሚሉት ነገር ነው። የሱዳንን አመጽ ወደ ኢትዮጵያ ጊር አድርጎ ኢትዮጵያ እየወረረች ነው፣ ስለዚህ የጋራ ጠላታችንን እንቋቋም ና ይሄን የውስጥ ነገሩን እናርግቦ የሚል የተፎካካሪ ፓርቲዎችን አመጽ ላይ የወጡ ሰዎችን ትኩረት ለማስቀየር የመራባዊ ነጅ ያለበትን ይመስላል በሰፊው በምናይበት ጊዜ። ምክንያቱም እነሱ የጠየቁት ጥያቄ አለ። በዛ ጥያቄ መሰረት የኢትዮጵያ መንግስት የማይስተናገድ ና የማይሄድ ከሆነ የራሳቸውን የሆነ አንዳንድ ጫና ማዕከቦችን ለማድረግ ያመች ዘንድ ነው ይህ ጥያቄ እንዲቀርብ የተደረገው። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በሰሜን ኢትዮጵያ እየተካሄደ የሚገኘውን ጦርነት ተከትሎ ለተፈናቀሉ ወገኖች በሀገሪቱ የተለያዩ አካባቢዎች የሚገኙ ነዋሪዎች ድጋፍ እያደረጉ ይገኛሉ። የሐዋሳ ከተማ የተለያዩ የማህበረሰብ ክፍሎችም በጦርነቱ ለተፈናቀሉ ዜጎች ከሰባ ሚሊዮን ብር በላይ ድጋፍ አሰባስበዋል። ዛሬ በተካሄደው የድጋፍ ስነስርዓት ላይ የተገኙት የሐዋሳ ከተማ አስተዳደር ምክትል ከንቲባ መተባበር ይኖርብናል፣ ሲሉ ተናግረዋል። የሐዋሳ ወኪላችን ሸዋንግዛ ወጋየው ዘገባ አልኮልናል። በኢትዮጵያ በሰሜኑ የአገሪቱ ክፍል እየተካሄደ የሚገኘው ጦርነት ለብዙዎች ሞትና መፈናቀል ምክንያት እየሆነ በርካቶችንም ለተረጅነት እያዳረገ ይገኛል። በተለያዩ የአገሪቱ ክፍሎች የሚገኙ ዜጎችም የተቸገሩ ወገኖችን ለመደገፍ የሚያስችል የቁሳቁስና የገንዘብ ልገሳ እያደረጉ ይገኛሉ። በሐዋሳ ከተማ የሚገኙ ባለሀብቶች፣ ነጋዴዎችና የመንግስት ሰራተኞች በአይነትና በገንዘብ ከሰባ ሚሊየን ብር በላይ መለገሳቸውን በድጋፍ ማሰባሰቢያ መድረኩ ላይ የተገኙት የከተማው ብልጽግና ፓርቲ ጽህፈት ቤት አላ ኃላፊ አቶ ካስዋሩሳ ገልጸዋል። ልብስ፣ አጠቃላይ ለተፈናቀለ ወገን የሚሆን ከነዋሪ 900 ኩንታል በላይ ተሰብስቧል። ይሄ ልም 550 ኩንታል በላይ ተሰብስቧል። በእሱ እናቶቻችን 59 ኩንታል አዘጋጅተዋል። ሰብ፣ ዘይት፣ ፓስታ፣ ሞኮሮኒ፣ ውሃ፣ ሳሙና የመሳሰሉ ነገሮችም በብዛት ነው የተዘጋጁት። በሬም 62 በሬ በላይ አዋቷል። የመንግስት ሰራተኞቻችን ከደሞዛቸው 35 ሚሊዮን በላይ አዋቷል። የዲጉር ማህበረሰብና የከተማ ነዋሪ በጋራ የሰበሰበው ገንዘብ በድምሩ እስከ 78 ሚሊዮን በላይ ከተማችን ህዝብ ሰብስቧል። የንግዱን ማህበረሰብ በመወከል ልገሳውን ያሰባሰበው የሐዋሳ ከተማ ንግድና ዘርፍ ማህበራት ፕሬዚዳንት አቶ ሚልኪያስ ማዴቦም ህብረተሰቡ ለድጋፉ ያሳየውን ተነሳሽነት እንዲህ ገልጸዋል። እዚህ አንድ ሳምንት ውስጥ ከነጋዴው ህብረተሰብ ጋር መገናኘት ችለናል። ወደ ውስጥ ወርደን ነጋዴው ህብረተሰብ ያለው ስሜት እጅግ ከባድ፣ ከሀገሬ በላይ ምንም ነገር የለም። ምንም ምንም፣ አሁን የስራ ሁኔታ ታውቃላችሁ፣ ቀዝቅዟል ብዙ ነገር በጦርነቱ፣ በአንዳንድም ጉዳይ ግን ከአገሬ አይበልጥም። ሁሉም ነገር ለአገሬ በሚል በአንድ ሳምንት ውስጥ የሐዋሳ ከተማ ነጋዴ ተነስቶ ትላልቅ ትላልቅ ነገሮችን አድርጓል። ኢትዮጵያውያን አገራቸው ፈርሶባቸው እንደተቸገሩ ሰዎች እንዳንሆን በህብረት ልንቆም ይገባል ያሉት የሐዋሳ ከተማ አስተዳደር ምክትል ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በበኩላቸውም ለዚህም የከተማው አስተዳደርና ነዋሪው የጀመሩትን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። እንደምታውቁት በዓለማችን ላይ በቀል ሀገራቸው ፈርሶባቸው በጣም የተቸገሩ ዜጎች አሉ። መክፈል ያለባቸውን ዋጋ ብለን ስላልከፈሉ፣ በጥንቃቄ ስላልጠረዱ ሀገራቸውን ካፈረሱ በኋላ የተቸገሩ እዛ ደረጃ እስከምንደርስ መጠበቅ የለብንም። ኢትዮጵያ በታሪክ እንደምንማረው ብዙ ዘገኞች አሉ። ስለዚህ ነጸለቹ አገራችንን ነፃ ሆና የቀጣይ ትውልድ ስክ ድረስ እስከምናወርስ መክፈል ያለብን ሁሉ መክፈል ይጠበቅብናል። በአጠቃላይ ከሐዋሳ ከተማ የሚጠበቀብን ሁሉ ለማድረግ ዝግጁ ነው። ለዶቼ ቬለ ዲደብሊዩ ዘገባ ሸዋንግ ዛወጋየው ሐዋሳም። የድሬዳዋ አስተዳደር በከተማዋ ዋና ዋና ባላቸው መንገዶች ዳርቻ የሚገኙ የኮንቴነር መሸጫ ሱቆች እንዲነሱ ባሳለፈው ውሳኔ ላይ የተለያዩ ነጋዴዎች ቅሬታ አቅርበዋል። ለረጅም ዓመታት ንግድ ፈቃድ አውጥተው ሲሰሩ ከቆዩት ቦታ በአጭር ቀን እንዲነሱ የተሰጠው ውሳኔም ሆነ በተለዋጭነት የተሰጣቸው ቦታ ለንግድ ስራው አመቺ ባለመሆኑ ችግራቸው እንዲታይ ለዶይቼ ቬለ በሰጡት አስተያየት ጠይቀዋል። የአስተዳደሩ ንግድ ጽህፈት ቤት የከተማዋን ውበትና ደረ መረጃ ከማስጠበቅ ባለፈ ነጋዴዎቹ አስተዳደሩ በሚያዘጋጀው ሕጋዊ ቦታ ስራቸውን እንዲሰሩ የሚያስችል ተግባር መሆኑን ነው የገለጸው። የድሬዳዋ ወኪላችን መሳይ ተክሉ ዝርዝሩን ይዟል። በከተማዋ የተለያዩ የንግድ ስራዎችን በኮንቴነር ሱቆች ሲያከናውኑ መቆየታቸውን የገለጹ ነጋዴዎች በአጭር ቀናት ከሚሰሩበት ቦታ እንዲነሱና ለስራ ምቹ ወዳልሆነ ቦታ እንዲዛወሩ በአስተዳድሩ የተወሰነው ውሳኔ ላይ ቅሬታቸውን ለዶችቨለ ገልጠዋል። አሁን እኛ ኮንቴነር ይነሳ በሶስት ቀን ለብሔር ብሔረሰብ ኮንቴነር ይነሳ ነው የሚል ነው ደብዳቤ የተሰጠ። ስለዚህ እኛ ደግሞ በቂ አይደለም ቀኑ አንደኛ፣ መነሳታችን እንነሳለን፣ ግን በቂ አይደለም። ቢያንስ ንብረታችንን የምናስቀምጥበት ቦታ እንኳን ሊሰጠ ወቅትና ሰዓት ይኖረዋል። አሁን በሶስት ቀን ምንድን ነው የምናደርገው? እቃውን ማለት ነው ወዴት ምንሄድ? የተሰጠን ቦታ ሰው የሚዞርበት ቦታ አይደል፣ ቦታው ራሱ ማለት ነው። ኮምፒውተር ሳቁም ከቀበሌ ተበድሬ ነው። ግብር ከፍላለው፣ ሁሉ ነገር ህጋዊ ነኝ። አሁን በቅርብ ጊዜ ዋ ስለሚቸግረኝ ከቀበሌ ፈቃድ ወስጄ ነው ያስገባት። ቢያንስ ቢያንስ አስር ሺህ ብር ነው ያስገባት ከሰው ተበድሬ ማለት ማይክሮ ከተብድ ልጆች ላይ ወስጄ ያስገባት። ግን አስራ አምስት ቀን ሳልጠቀምበት በአስቸኳይ አንሱ በሚባልበት የት ነው የምንሄደው? ወስጠ ሰው ሀገሩ ላይ ካልሰራ ወደ የት ሄደን ነው የምንሰራው? ቢያንስ ቢያንስ አስተያየት አድርገው ይሄ ነገር እንዲ ነው ይሄ ነገር እንዲ ቢሆን ብሎ ራሳቸው አስበውልን ቦታ እንደዚህ ቦታ ነው የሚመስራት ያለበት። እኔ ለምሳሌ ማታ ነው የምሰራው፣ ቀን አልሰራ ማለት ቀን አማራጭ ስለሌለ የሚ ጠዋት የወጣች ፀሐይ ማታ ነው የምትገባው እዛ ጋር። ስለዚህ አማራጭ ስላጣሁኝ ይን ለሌት ምሰራበት አሁን የጣሉኝ ቦታ ደግሞ መጨረሻ ሀይስኩሉ ጋር አግባብ አይደለም። ማ ህግ የሌለበት ሀገር እንደሆነ ነው ወይስ እንደሆነ አላውቅም። ብድር ወስደው እየሰሩ ባሉት አነስተኛ ስራ ትርፋማ ሆነው ብድራቸውን መመለስ እንዲችሉ ለስራ ምቹ የሆነ ቦታ ሊዘጋጅላቸው እንደሚገባም ተናግረዋል። ለልማት ተብለን ከዛ ተነሳን ወደዚህ ጋር ተቀመጠን ሁለት ዓመት አልሞላኝም እኔ አሁን ለምሳሌ አሁን ደግሞ ተነሱ ተባለ እሺ ያለን ስንነሳ ደግሞ አግባብ የሆነ ቦታ ልንሰራበት ስለሆነ የወጣ ነው የምንሰራበትን ቦታ አካባቢ ተመርጦ እንዲሰጠን ነው እኛ የምንጠይቀው። እነሱ ዛሬ ከዚህ ጋር መነሳታችንን ነው አሁን የሚያዩት። እነሱ ነገ ደግሞ እዛ ጋር ልክ ኮንቲነሩ ከተነሳ በኋላ እዛ ጋር ሌላ ረብሻ ነው የምንፈጥረው። ስለዚህ ይታይልን፣ ከእይታ ይግባልን ነገሩ። ዝም ብሎ ቀበሌው ስለፈለገው ብቻ በፈለገው ሰዓት ተነሱ ሲለን የምንነሳ ንብረት የት እናድርግ ገዝተን? ነው እናው አረብ ሀገር እንሰደድ ከሆነ እንሰደድ፣ ችግር የለውም። ለምን በራሳችን ሳንቲም ነው መስራት የያዝ ነው? ከመንግስት ተበድረናል። ያንን ብድር ወዴት እናድርገው? ምንድን ነው አሁን ሰማንያ ሺህ ብር አለብኝ ከማይክሮ ተበድሬ ነው መስራት የያዝኩት። ስለዚህ እሱን እዳ እንኳን እንዴት ነው ማደርገው? ከዚህ ይህንኑ ምንም ሊያዩልን አልቻሉም። በቃ ተነሱ፣ ተነሱን። ያኛው ሌባ ሲሄድ አንደኛው ሌባ ይመጣብናል። ከዚህ በፊትም ተሰቃይቼ ነው ይህንን ኮንቲነር እዚህ ጋር የሚያስቀመጥኩት። ስለዚህ ይህልን መንግስት፣ ይህልን የድሬዳዋ አስተዳደር ንግድ ጽህፈት ቤት ኃላፊ አቶ አሚኑ ጣሃ በዋና ዋና ጎዳናዎች እየሰሩ ያሉ ነጋዴዎችን በመስተዳድሩ ወደሚዘ ጋጁ ገበያ ማዕከላት የማምጣትና የከተማዋን ደረጃ የማስጠበቅ ስራዎች እየተሰሩ መሆናቸውን ጠቁመዋል። በዋና ዋና ትላልቅ ጎዳናዎች ላይ በሕገ ወጥ መንገድ የተለያዩ ፍጆታ እቃዎችን የተለያዩ እቃዎችን እየሰሩ ያሉ ነጋዴዎች ወደ ገበያ ማዕከላት የሚገቡበት መደብ ወይንም ደግሞ የመስሪያ ቦታ፣ መሸጫ ቦታ ተዘጋጅቶ የሚገቡበት በየቀበሌው አማካኝነት፣ በቀበሌ ንግድ ማስተባበሪያ አማካኝነት እየተዘጋጀ ወደዛ የሚገቡበት ስርዓት እየተፈጠረ ያለበት ሁኔታ ነው ያለው ማለት ነው። በዋናነት ግን ድሬዳዋን የተሻለች ጽዱ ከተማ ለማድረግ ደረጃውን የጠበቀ ኮንቴይነርም ከሆነ ደረጃውን የጠበቀ በደረጃውን በጠበቀ ቦታ በተመደበለት ቦታ ነው መቀመጥ ያለበት። ዝም ብሎ በየጎዳናው መኮልኮልና ለትራፊክ መጨናነቅ ለከተማው ውበት መበላሸት አስቸጋሪ እንዳይሆን ይሄ በቀጣይ እየተስተካከለ የሚሄድበት ሁኔታ ይፈጠራል። ውሳኔው ለረጅም ዓመታት በስራ ውስጥ በቆዩት እነዚህ ሱቆች የሚተዳደሩ ነጋዴዎች ዳግም ወደ ስራ አጥነት እንዲመለሱ ከማድረግ ባለፈ አብዛኞቹ የሚንቀሳቀሱበትን የመንግስት ድር ለመመለስ አይቸገሩም ወይ? በሚል ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል። በዋናነት እንደ አቅጣጫ የያዝ ነው ህገ ወጥነትን መከላከል ነው። ህገ ወጥነትን እንከላከላለን ብለን ግን ስራ ላይ የተሰማሩ ነጋዴዎችን ቅድም እንዳልከው ለረጅም ጊዜ ሲሰሩ የነበሩትን ነጋዴዎች አፈናቅለው ስራ አጥ እንዲሆኑ ለማድረግ አይደለም። አላማው አላማው ህጋዊ ሆነው በሚገባቸው ቦታ የከተማ አስተዳደሩ የቀበሌ አስተዳደሩ በሚያስቀምጣቸው ቦታ ሕጋዊ በሆነ ቦታ ላይ ተቀምጠው መስራት እንዲችሉ ከማይክሮፋይናንስ ከተለያዩ የገንዘብ ተቋማት ብድር ተበድረውም ከሆነ በዛ አግባብ ሕጋዊ ስርዓትን ይዘው እንዲሰሩ ለማድረግና በዛ ሕጋዊ ማዕቀፍ ውስጥ ስራቸውን በመደበኛ የንግድ ስርዓት ውስጥ ተቀላቅለው ስራ እንዲሰሩ ለማድረግ ስለሆነ እሱ በቀጣይ ተጠናክሮ መሰራት አለበት። በተለይ ቀበሌ አስተዳደር፣ የንግድ ማስተባበሪያዎች፣ የቀበሌ አስተዳደር ጽፈት ቤት፣ የደንብ ማስከበሮች ይህንን ርብርብ አድርገው ቦታ አመሻሽተውላ ቸው የተሻለ ስራ መስራት እንዲችሉ ለማድረግ እንጂ ተፈናቅለው ከስራቸው እንዲፈናቀሉ ለማድረግ አይደለም እሱ በደንብ ሊስተካከል ይገባል የሚል አቅጣጫ እየተሰጠ ያለበት ሁኔታ አለ ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ አድማጮች የዛሬውን የዜና መጽሄት እዚህ ላይ ያጠናቀቅን ወደ ሳምንታዊው ማህደረ ዜና አጠር ባለ የመሸጋገሪያ ሙዚቃ እንለፍ መልካም ቆይታ ስኩተር ራራው ሸንተረ ቃራው የአምላክ ጥበብ ነው ባንቼ ታየ የአየሩ ምቾት ሁሌ የሚናፈቅ ቅርሳ ቅርሱማ ልብ የሚሰርቅ ግን ይሄ ነው ወይ አገር ማለት ብቻ ነው የሞቱለት የተፎ ቀረው የተለቀሰው የአባቶቻችን ደም የፈሰሰው ለቡናው ነበር ወይስ ለእንጀራው ለአራቢቱ

Fam, so good your